በረዥም ጊዜ የምዕራቡ ሀገር ቁልፍ አጋር የነበረችው እና ከሰብአዊ እርዳታ ድርጅቶች ጋር በቅርበት ከመስራት በተጨማሪ በርካታ ስደተኞችን በማስተናገድ ስሟ በመልካም ይነሳ የነበረችው ኢትዮጵያ አሁን ላይ ግን ግንኙነቷ እየሻከረ ሄዶ የምዕራብ ሀገራት ማዕቀብ ሊጥሉባት እንደሚችሉ ማስፈራራታቸው አሳሳቢ ነው ሲሉ በአፍሪካ ቀንድ የደህንነት ጉዳዮች ጥናት አጥኚ እና ካናዳ የሚገኘው ባል ሲሊ የውጭ ግንኙነቶች ትምህርት ቤት ዲሬክተር የሆኑት ፕሮፌሰር አንፊልትስ ጀራልድ ለአሜሪካ ድምጽ ተናግረዋል። በሰሜን ኢትዮጵያ ላለፉት አስራ አንድ ወራት እየተካሄደ ካለው ጦርነት ጎን ለጎን ትርክትን ለመቆጣጠር የሚደረገው የመረጃ ጦርነት የዓለም አቀፍ ማህበረሰብ ውሳኔዎች ላይ ተጽዕኖ ማሳደሩንም ገልጸዋል። ስመኝሽ የቆየ ይህ የግንኙነት መሻከር ኢትዮጵያ ወደፊት ከዓለም አቀፉ ማህበረሰብ ጋር በሚኖራት ግንኙነት ላይ በሚፈጥራቸው ተጽዕኖዎችና ተያያዥ ጉዳዮች ዙሪያ ከፕሮፌሰር አንፊልትስ ጀራልድ ጋር ቆይታ አድርጋለች። በሌላ በኩል ወታደራዊ መፍትሄ እንደማይታያቸው ቀድሞ በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሽን ለቪኦኤ ተናግረዋል። አምባሳደር ዴቪድ ሽን ትላንት ከአሜሪካ ድምጽ ጋር በነበራቸው ቆይታ የኢትዮጵያ መንግስት እኔኔም ብቻ ትክክል የሚል አይነት አቋም መያዙ ተገቢ አይደለም ሲሉ ተችተዋል። የሁለቱን እንግዶች ቃለ ምልልስ የያዘውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ፕሮፌሰር አንፊልድ ጀራልድ የአፍሪካ ቀንድ የጸጥታና ደህንነት ጉዳዮች አጥኝና ተመራማሪ ብቻ ሳይሆኑ ለበርካታ ዓመታት የኢትዮጵያ መከላከያ ሰራዊትን ጨምሮ በኢትዮጵያ የሚገኙ የጸጥታ ተቋማትን በጸጥታ አመራር ተጠያቂነትና በብሔራዊ ደህንነት ዙሪያ የተለያዩ ስልጠናዎችን የሰጡ ባለሙያ ናቸው። በአፍሪካ ቀንድ ከሚገኙ የተለያዩ ተቋማት ጋር በመሆንም በደቡብ ሱዳን፣ ዩጋንዳ፣ ሶማሊያና ኢትዮጵያ የጸጥታ ቦታዎች ዙሪያ የጥናት ስራዎችን ሰርተዋል። በዚህም ምክንያት ቀጠናውን በተለይ ደግሞ ውስብስብ የሆነውን የኢትዮጵያን ፖለቲካ ለመረዳት እድል እንደሰጣቸው የሚናገሩት ፕሮፌሰር ፊልስ ጀራልድ አሁን በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በመሬት ላይ የሚካሄድ ብቻ ሳይሆን ትርክትን ለመቆጣጠር የሚደረግ የመረጃ ጦርነት መሆኑን ይገልጻሉ። እየተካሄደ ያለው የሽምቅ ነው። እንደዚህ አይነት ጦርነት ወቅት መረጃ ወሳኝ ሚና አለው። እሺ ለማስቆም የሚወሰድ ወታደራዊ እርምጃም የሚሰራጨውን መረጃ በመረጃ ለማጥፋት የሚደረግ ጥረትንም ይጨምራል። ስለዚህ መረጃ በመስጠትና ትርክተን በመቆጣጠር የበላይነት ማግኘት በእንደዚህ አይነት ዘመቻዎች ወቅት ለማሸነፍ እጅግ አስፈላጊ ነው። በዚህ ረገድ ለሰባት አመታት በስልጣን ላይ ቆይቶ የነበረው ህወሀት የበላይነት ማግኘቱን የሚገልጹት ፊልድ ጀራልድ በአንጻሩ የኢትዮጵያ መንግስት ለመረጃ ግዴለሽ መሆን የፈጠረው ክፍተት ዓለም አቀፉን ማህበረሰብ ወደ አንድ ወገን ብቻ ላጋደለ ትርቅት ከማጋለጡ በተጨማሪ አሁን ላለው የግንኙነት መሻከር አስተዋጽኦ አድርጓል ይላሉ። ላለፉት አስራ አንድ ወራት በሰሜን ኢትዮጵያ እየተካሄደ ያለው ግጭትና ግጭቱ ያስከተለው ሰብአዊ ቀውስ ኢትዮጵያን በዓለም አቀፍ መድረኮች ላይ ዋና የመወያያ ርዕስ አድርጓታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለመወያየት እስካሁን አስር ስብሰባዎችን ያካሄደ ሲሆን በቅርቡ ኢትዮጵያ የድርጅቱን ሰባት ሰራተኞች ማባረሯን ተከትሎ ዩናይትድ ስቴትስ እና አውሮፓ በሀገሪቱ ላይ ማዕቀብ እንደሚጥሉ አስጠንቅቀዋል። ለመሆኑ የዚህ ግንኙነት መሻከር መነሻው ምንድን ነው? ፕሮፌሰር ፊልስ ጀራልድ ይመልሳሉ። I think it's important to note that these expulsions followed already strained relations. በኢትዮጵያና በዓለም አቀፍ የሰብአዊ ድርጅቶች መካከል ያለው ግንኙነት የሻከረው ሰራተኞቹም ከሀገር ከማባረሯን በፊት ነው። ይሄ ደግሞ ብዙ ምክንያት አለው። በመጀመሪያ ዓለም አቀፉ ማህበረሰብ የኢትዮጵያ መንግስትን ወደ ትግራይ ክልል የምግብ እርዳታ እንዳይገባ አግዷል በሚል በተደጋጋሚ ይወቅሳል። ሆኖም በሌላኛው ወገን ላይ ምንም አይነት ወቀሳ ሲደርስ አይሰማም። የሰብአዊ ቀውሱ ከትግራይ ተሻግሮ ወደ አማራና አፋር ክልሎች እንዲስፋፋ ካደረገ በኋላ እንኳን ከአለም አቀፍ ህብረተሰብ ወቀሳ አልደረሰበትም። በኤርትራ መንግስት ላይ የቅጣት እርምጃ ሲወሰድና በኢትዮጵያ መንግስት ላይ የማዕቀብ ማስፈራሪያ ሲደርስ፣ የህወሀት ተዋጊዎች ህጻናትን ለውትድርና ማሳተፋቸውን የሚያሳይ በቂ መረጃ ኖሮ እንኳን የቅጣት እርምጃም ሆነ ውግዘት አልደረሰባቸውም። ስለዚህ ይህ የሻከረው ግንኙነት ከየት እንደተነሳ ማየት ይቻላል። these uh, back-and-forth accusations. Ethiopia has <laughs> been a long-term ally, not just for the West, but also... ኢትዮጵያ ለረዥም ጊዜ በአፍሪካ ቀንድ ብቻ ሳይሆን በዓለም ላይ ቁልፍ ቦታ ይዛ ቆይታለች። ኢትዮጵያ ለምዕራብ ሀገራት ብቻ ሳይሆን የሰብአዊ ተቋማትም አጋር ነበረች። በአፍሪካ ቀንድም ጥልቅ ሚና ነበራት። ኢትዮጵያ የስደተኛ ጣቢያዎችን አቋቁማ በደቡብ ሱዳን፣ ሶማሊያና በሰሜን በኩል የሚገቡ ስደተኞችን ስታስተናግድ ቆይታለች። በዛ ላይ እንደ ትግራይ፣ ሰሜን ወሎ እና ሌሎች በምግብ ራሳቸውን ላልቻሉ አካባቢዎች የራሷን የምግብ ደህንነት ፕሮግራሞችን ስታስተባብር የቆየች ናት። ስለዚህ ከሰብአዊ ድርጅቶች ጋር ጥሩና መተማመን የነበረበት ግንኙነት ነበራት። አሁን ግን ያ ግንኙነት ሻክሯል። የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ዘጠኝ ወይም አስር የሚሆኑ ስብሰባዎችን አካሂዷል። እነዚህ በአህጉር ደረጃ በሀገሪቱ ወይም በቀጠናው ባሉ ጎረቤት ሀገራት መካከል ሊካሄዱ የሚገቡ እንደ ኢትዮጵያ ህዳሴ ግድብ ያሉ ጉዳዮች ግራ በሚያጋባ እና በሚያሳስብ ሁኔታ ወደ ጸጥታው ምክር ቤት ሲመጡ እያየን ነው። ኢትዮጵያ ፎርምድ ኒው ጋቨርመንት። ኢትዮጵያ እንግዲህ አሁን አዲስ መንግስት መስርታለች ይሄ ለሀገሪቱ የፖለቲካ መረጋጋትም ሆነ ለውጭ ግንኙነቷ የሚያመጣው ለውጥ ይኖራል። መንግስትስ ቅድሚያ ሰጥቶ ሊሰራባቸው የሚገቡ ጉዳዮች ምንድን ናቸው? ልዩነት የሚያመጣ ይመስለኛል። ምክንያቱም ይሄ የመጀመሪያው ዴሞክራሲያዊ ምርጫ ነው። ችግር የለበትም ግን ማለት አይደለም። ሁሉም ሰው በምርጫው አልተሳተፈም። በሰሜን በጦርነት ውስጥ ያሉ ክልሎች እንዲሁም በሶማሌና አፋር ድንበር አካባቢ ያሉ የምርጫ ጣቢያዎች በምርጫው ወቅት ድምጻቸውን አልሰጡም። በተጨማሪም በትግራይ ክልል ያለው ህዝብም አልመረጠም ። ነገር ግን በዛ ሁሉ ችግር ውስጥም ሆኖ በርካታ ህዝብ በምርጫው ተሳትፏል። የአብይ የመጀመሪያው አመት ያመጣቸው ለውጦች ከኤርትራ ጋር አስታራቂ ሰላም ፈጥሯል። ለነጻ ኢኮኖሚና ለገበያ መሻሻል ብሩን ከፍቷል። በቀጣይም በኢኮኖሚ መሻሻል እና በተለይም በቀጠናው የጸጥታ መዋቅር ላይ ባተኮረ መልኩ የጸጥታ ዘርፉ መሻሻል በሚችልባቸው ጉዳዮች ላይ የበለጠ ማተኮር ይኖርበታል። እንግዲህ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ሶስት አመት ሆኗቸዋል። እርስዎ ባሳተሙት አንድ ጽሁፍ ላይ ግን አብይ አህመድ መጀመሪያ ላይ በተወሰኑ ጉዳዮች ላይ መሻሻልን ቢያመጡም ከመጀመሪያውም የተሳሳተ የፖለቲካ ስሌት ማድረጋቸውን ይገልጻሉ ምንድን ምንድን ናቸው እነዚህ ስህተቶች ሀያ ሰባት አመት ስልጣን ላይ መቆየት በጣም ረጅም ጊዜ ነው በዛ ላይ በዚህ ጊዜ ውስጥ የአመራሮች ለውጥም አልተደረገም ጠቅላይ ሚኒስተሩ ያመጧቸው ለውጦች አስፈላጊ ቢሆኑም በስልጣን ላይ የነበረውን አመራር መተዳደሪያቸውን፣ የስልጣን ሰንሰለታቸውንና የገንዘባቸውን ፍሰት በፍጥነት አዳከመው። ከፍተኛ የጸጥታ አካላትን በፈቃዳቸው ወይም ተገደው ወደ ትግራይ በመሄድ መሰባሰብ ጀመሩ። ሌላው የመንግስት ስህተት ይህ እየፈጠረ የነበረውን የቅሬታ መጠን አለመረዳቱ ከኤርትራ ጋር ለእርቅ የተደረገው ድርድርና የፌዴራል በጀት የትግራይ ክልል መንግስትን አልፎ በቀጥታ ለአካባቢው አስተዳዳሪዎች እንዲሰጥ መደረጉ፣ ያ ሁሉ በመከላከያ ሰራዊቱ ላይ ጥቃት እስኪሰነዘር ድረስ ሲደራረብ ነበር። ሁኔታ ወደ ግጭት እንደሚያመራም ይታይ ነበር። በህወሀት በኩልስ የተፈጸመ የፖለቲካ ስሌት ስህተት ነበር አሁን ነበር አንደኛ አብይ አህመድ ለረጅም አመት ሲገነባው ከቆየውና የነበሩት መሪዎች ለአመታት የሀገሪቱን የወደፊት እጣ ፈንታ እንዲወሰን አድርገው ብዙ ከደከሙበት መርሆ ብዙም ያፈነግጣሉ ብለው የገመቱ አይመስለኝም። ሌላኛው ስህተት የፌዴራሉ ሰራዊት ክልሉ ጋር ለመድረስ የነበረው አቅምና በሰራዊቱ መካከል ያለው አንድነትን እጅግ አሳንሰው ማየታቸው ነው። በተጨማሪም ህዝቡ ለመንግስትና ለብሔራዊ መከላከያ ሰራዊት በዚህ መጠን ድጋፍ ያደርጋል ብለውም አላሰቡም። ስለዚህ በሁለቱም ወገን የ የፖለቲካ ስሌት ስህተት ነበር። በጥቅምት ወር ላይ ህወሀት በኢትዮጵያ መከላከያ ሰራዊት ላይ የፈጸመውን ጥቃት ተከትሎ የኢትዮጵያ መንግስት የወሰደውን እርምጃስ እንዴት ያውታል? ኢትዮጵያን ቨርንመንት አደታል ምላሹ ማንም የምዕራብ ሀገርም ቢሆን እንደዚህ አይነት የታቀደና ቀድሞ የተዘጋጀ ጥቃት በብሔራዊ መከላከያ ሰራዊቱ ላይ ቢደርስ ሊያደርገው የሚችለው ነው። እንደውም የምዕራብ ሀገራት የጎረቤት ሀገራት ወታደር ልከው ወይም በጸጥታ ትብብር አለዛም የደህንነትና የድንበር ጥበቃ በማድረግ እንዲተባበሩ ሊጋብዙም ይችላሉ። በኔቶ ሀገራት መርህ ላይ ይህን የሚመለከታል። መኒ ካራክተራይዝ ኦን ጎይን ኮንፍሊክት ይሄ ቀደም ሲል እንዳነሳ ነው። በኢትዮጵያ ውስጥ የሚካሄደው ግጭት በመሬት ላይ ብቻ ሳይሆን በመረጃ ጭምርም እንደሆነ ይነገራል። በአለፉት አስራ አንድ ወራትም ሆን ተብሎ የሚሆን በስህተት የሚሰራጩ ሀሰተኛ መረጃዎች በማህበራዊ ትስስር ገጾች በስፋት ይሰራጫሉ። ይህ ሁኔታ አሁን ኢትዮጵያ ላለችበት ችግር አስተዋጽኦ እያደረገ ነው ይላሉ። የሀሰተኛ መረጃ ስርጭት ሁልጊዜም አብሮን የኖረ ነው። እንደ ኤሮፓያን አቆጣጠር በሺህ ዘጠኝ መቶ ሰላሳዎቹ ማገባደጃ በጀርመን የነበረውን ሁኔታ መውሰድ ትችላለች። አሁን ግን ዲጂታል የማህበራዊ ትስስር ሚዲያዎች በዚህ ላይ ተጨማሪ ሆኖ መጣ። ዋናው ነገር ለሽምቅ ውጊያ መሳካት መረጃ እጅግ በጣም አስፈላጊ ነው። ህወሓት፣ ደግሞ ይሄም በደንብ ያውቃል። ምክንያቱም ደርግን ለመጣል ተመሳሳይ ዘመቻን ተጠቅሞ ነበር። ስለዚህ ይሄ የመረጃ ሽምቅ ውጊያ በደንብ የተጠናከረ እና ለረጅም ጊዜ የኖረ ነው። Uh, one of the articles um, you published focused on... Well, I do see them as a threat to the country's integrity because... ምክንያቱም እነዚህ ልዩ ኃይሎች ሲቋቋሙ አንደኛ የህዝቡን ሰላምና ደህንነትን ይቆጣጠሩ፣ ሕገ መንግሥቱ በህዝቡ ዘንድ እንዲከበር ያደርጉ የነበሩ የየክልሎቹን ፖሊሶች ስራ ቆሙ። በትግራይ ብቻ ሳይሆን በሶማሊያ በአማራ በኦሮሚያ በጣም እየሰፉ መጡ። በዩናይትድ ስቴትስ ብትመለከት ይህ ተመሳሳይ እያንዳንዱ ግዛት ብሔራዊ ዘብ አለው ግን የማዕከላዊው ሰራዊት አካል ናቸው። በተጨማሪም ለክልሎቹ ፕሬዝዳንቶች ብቻ ሳይሆን ለአሜሪካ ፕሬዝዳንት ጭምር የሚታዘዙበትም ሰንሰለት አለ። በኢትዮጵያ ግን የዛ አይነት መስመር ያለው ተዋረድ የለም። ታማኝነታቸው ለክልሉ ፕሬዝዳንት ብቻ ነው። ኢትዮጵያ አሁን ካለችበት አስቸጋሪ ሁኔታ እንድትወጣ ምን መደረግ አለበት ይላሉ ፕሪዲካመንት በዋናነት ዓለም አቀፉ ማህበረሰብ ሰላምና ደህንነትን ለማስጠበቅ የሚጠቀምባቸው እንደ መግለጫ ማውጣት፣ ማውገዝ፣ ሰላም አስከባሪ ኃይል ሀገርን እንዲያረጋጋ መጠበቅ ወይም ማዕቀብ መጣልን የመሳሰሉ መሳሪያዎች በድጋሚ ሊያስብባቸው ይገባል። ይልቁንም የፖለቲካ እርቅ ብሔራዊ መግባባትና ማህበረሰቡን ማዕከል ያደረገው ውይይት በጣም አስፈላጊ ናቸው። ለእንደዚህ አይነት ጥረት ደግሞ ከፍተኛ የገንዘብ ድጋፍ ሊደረግ ይገባል። ፕሮፌሰር ፊልስ ጀራልድ በኢትዮጵያ ውስጥ ላለው ቀውስ በአብዛኛው ህወሀትን ተጠያቂ ሲያደርጉ፣ በሌላ በኩል ትላንት ከአሜሪካ ድምጽ ጋር ቆይታ የነበራቸው የቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን በኢትዮጵያ ላለው ግጭት ወታደራዊ መፍትሄ እንደማይታያቸው በመግለጽ የኢትዮጵያ መንግስት እኔ ብቻ ነኝ የሚል አይነት አቋም መያዙ ትክክል አይደለም፣ ሲሉ ተችተዋል። የኢትዮጵያ መንግስት እያለ ያለው አለም በሙሉ ኢትዮጵያ ውስጥ ያለውን ሁኔታ የሚያይበት አይን እየተሳሳተ ነው እና እውነቱ ያለው እነሱ ጋር ብቻ እንደሆነ ነው። ያ ሊታመን አይችልም። ሁሉንም መረጃ መመልከት አስፈላጊ ነው። ኢትዮጵያ መንግስት የሚያወጣቸውን ሪፖርቶች አያለሁ፣ ግን ሌላው በሙሉ ስለ ሁኔታው የተሳሳተ መረጃ ነው ያለው ማለት ትክክለኛ አይመስለኝም። በጥቅምት ወር ላይ ህወሓት በፌዴራል መከላከያ ሰራዊት ላይ ያደረሰው ጥቃት ዙሪያም ብዙ ያልተመለሱ ጥያቄዎች እንዳሉ አምባሳደር ሺን ይጠቅሳሉ። እዚህ ጋር መፈታት ያለበት ዋና ጉዳይ ከጥቅምት ወር ጥቃቱ ከመፈጸሙ በፊት ማዕከላዊ መንግስቱ ምን ሲያደርግ ነበር የሚለው ነው። ትግራይን ለማጥቃት ሲዘጋጁ ነበር፣ ህወሓት ሲዘጋጁ ነበር ይላል። እኔ ያን ሲያደርጉ እንደነበር ወይም እንዳልነበር አላውቅም። የዚያ መረጃ የለኝም። ጥቃት ሊደረግ ዝግጅት እንደነበር የሚያረጋግጥ ጠንካራ መረጃ ካለ፣ ያ ሁኔታውን ይቀይረዋል። አሁን ግን ጥቅምት ላይ በሰሜን እዝ ላይ የተፈጸመው ጥቃት በርካታ አሳሳቢ ጥያቄዎችን ያስነሳል። በኢትዮጵያ ያለውን ግጭት በዘላቂነት ለመፍታት ብቸኛው መፍትሄ ውይይት መሆኑን የሚያሰምሩበት አምባሳደር ሺን ማዕከላዊ መንግስትም ሆነ ህወሀት ወደ ድርድር ጠረጴዛ እንዲመጡም ጠይቀዋል። ይቻላልም ተመራጩ የመፍትሄ ድርድርም ነው። ቢያንስ የዓለም አቀፉ ማህበረሰብ የሚመርጠው ይህንኑ ነው። በእርግጥ ምድር ላይ የሚዋጉት ኃይሎችም ሆነ የማዕከላዊ መንግስቱ ይህን የመረጡ እንደሆነ አላውቅም። አንዳቸው ወይም ሁለቱም ወታደራዊ ድል ይፈልጋሉ፣ ድል እናገኛለን ብለው ያምናሉም ብዬ እፈራለሁ። አሁን ባለው ሁኔታ ግን ወታደራዊ ድል የሚገኝ አይመስለኝም። ለዛ ነው በድርድር የሚደረስ ስምምነትን የምደግፈው። በድርድር በሚገኝ ስምምነት ውስጥ የሚጠፋው ሕይወት ያነሰ ነው የሚሆነው። አምባሳደር ሹን አክለው የኢትዮጵያ መንግስት ህግ የማስከበር ዘመቻ እያካሄድኩ ነው ማለቱን እንደማይቀበሉና ኢትዮጵያ ውስጥ የእርስ በርስ ጦርነት እየተካሄደ መሆኑን ገልጸው በግጭቱ ውስጥ ያሉ ሁሉም አካላት በንጹሀን ዜጎች ላይ ጥቃቶችን እያደረሱ መሆናቸውንም ተናግረዋል። ለአሜሪካ ድምጽ ዘገባ ስመኞች የቆየ ዋሽንግተን ዲሲ